ኮቪድ-19 በአንድም በሌላ መልኩ የሁሉንም ሰው ቤት ፈትሿል። በተለይም ደግሞ ከበሽታው ለመጠበቅ መራራቅና እቤት ውስጥ መቀመጥ ግዴታ መሆኑ ከፍተኛ ጫኗን ፈጥሯል። በቀን ስራ፣ በልብስ ማጠብ፣ በምግብ ቤት አብሳይነት አስተናጋጅነትና ኢትዮጵያ ውስጥም በቀን ስራ፣ በልብስ ማጠብ፣ በምግብ ቤት አብሳይነት አስተናጋጅነት፣ እንዲሁም በሌሎች መሰል ስራዎች ላይ የሚሳተፉ የህብረተሰብ ክፍሎች ላይም ከፍተኛ የሆነ ጫናን ፈጥሯል። ይህን ጫና ለማቅለል ታዲያ ከተለያዩ የሙያ ዘርፍ የተውጣጡ ጓደኛሞች የእኔ ሰው የተሰኘ ግብረሰናይ ተቋም በመመስረት እየተንቀሳቀሱ ይገኛሉ። መላከ ፀሐይ መሰለ በየእኔ ሰው እንቅስቃሴ ውስጥ የብራንድ ወይም የመለየው ስራ አስኪያጅና በጎ ፈቃደኛ ነው። የእኔ ሰው ከኮሮና ጋር ተያይዞ በአብዛኛው ህብረተሰብ ክፍል ላይ የሚኖረውን የኢኮኖሚ ጫና በመተጋገብ እንዴት ማቅለል እንችላለን የሚል ሀሳብ ዙሪያ ከጓደኞች ጋር እያወራን ነበር። ስለዚህ እንደ ሶሉሽን ብለን ያቀረብን የኔ ሰው በአሁኑ ጊዜ እያደረግን ያለ ነው ምንድን ነው የተለያዩ የማይበላሹ የምግብ እና የንጽህና መጠበቂያ ቁሶችን ከሰዎች እያሰባሰብን ወይም ደግሞ በብር ደግሞ መደገፍ ከሚፈልጉ ሰዎች ያንን ብር ተቀብለን እቃዎቹን እየገዛን ከወረዳዎች ጋር በመተባበር እንሰጣለን ማለት ነው አይደንቲፋይ ለተደረጉ ድጋፍ ለሚያስፈልጋቸው ሰዎች። ያንን ነገር የማስከፋፈል ስራ ነው እየሰራ ነው ያለ ነው አንድ ጥቅል ብለን ያስቀመጥ ነው አምስት መቶ ብር የሚያወጣ ነው ምን ይይዛል አንድ ሊትር ዘይት አንድ ኪሎ ሱሮ ቴሰንዴ ቄት በፈሳሽ ሳሙና እና ማስክ አንድ ላይ አርገን እየሰጠንና ትንሹ ፓኬጃችን እሱ ነው መላከ ፀሐይ የእኔ ሰው ማህበራዊ ሚዲያውንና የራሱን ድረገጽ በመጠቀም እንዲሁም በአካል ለመምጣት ለሚፈልጉ ቦታዎችን በማመቻቸት ልገሳዎች እንደሚያሰባስብ ይናገራል በዌብሳይት አለ ። ስለዚህ እንደ ዋና የገቢ ማሰባሰቢያ ዌብሳይቱን ላውንች ያደረግነው። ከዛ በኋላ ግን አሁን ከተለያዩ ቢዝነሶች ጋር በመነጋገር ምናረግን በአይነት እቃ መስጠት ለሚችሉ ሰዎች በአቅራቢያቸው ኮሌክት ማድረጊያ ቦታዎች ሴታፕ እያደረግን ምሳሌ፣ ከሱፐርማርኬቶች ጋር እየተነጋገርን ነው። ፎይ ፒዛ ሪሌቲ የአዲስ አበባ ውስጥ የሚታወቂ ፒዛ ቢዝነስ ነው። የእነሱ ምግብ ቤቶች ውስጥ ሰው ከፈለገ ዘይቱን በአይነት ለምሳሌ መስጠት ከፈለገ ያንን እዛ እንዲያስቀምጡልን፣ ሽሮ ከሆነ ወይም ሌላ ደረቅ ማይበላሽ ነገሮች ከሆኑ ድረስ እዛ እንዲያስቀምጡልን ኮርነር ላይ የእኛ ማሰባሰቢያ እያደረግና ያለ ነው። እና ሱፐርማርኬት ውስጥም ሰው ለራሱ ሲገዛ አንድ ደግሞ መስጠት የሚችል ከሆነ ለዚህ ዓላማ እንደዛ ማድረግ እንዲቀለው ማለት ነው። እንደሱ ለማቅለል እየሞከርን ነው። ይችላሉ ደግሞ ሰዎች ብዙ ይደወልልናል። ማህበራዊ ድረገጾችም ኮንታክት የሚያደረጉን ሰዎች አሉ። ለእነሱ ደግሞ የፔፓል አካውንት አለን። ሱሴት አፋርገናል። መላከ ፀሐይ ተቋማቸውን ለምን የኔ ሰው እንዳሉ ሲያስረዳ የኔ ሰው ማለት ልክ እንደኔ የሆነ ይሉኝታ የሌለበት አንዱን ረጂ ሌላውን ተረጂ ባላደረገ ስሜት የሚረዳዱበት ለመጠቆም መሆኑን ያስረዳል። ደግሞ ሌላ እኛ አንድ ምንፈልገው ማስፋፋት ምንፈልገው አስተሳሰብ አለ ብዙ ጊዜ ሰው ረጂና ተረጂ ሲል በጣም ከፍና ዝቅ ያለ ቦታ ሰጥቶ ነው የሚያያስቡ። እኛ የኔ ሰው ብለን ስንጀምር እኩልም ነን የሚለው ነገር አለ። ማለት የሁኔታዎች የቀን አለመገጣጠም ይሆናል እንጂ ሁላችንም የሌላችንም ድጋፍ እርዳታ የምንፈልግ ሰዎች ነው የሚል አይነትም አስተሳሰብ አለው። እኛ ያሰጠን አረግን ማለት እንደዛ የሚለው ሀሳብ አለ። ሞወረንትን ያደረገን ሞስቤት ያደረገን ይሄ አሁን የሰጠውት ሰው እንደው ሁሌ በማይገለባበት ሁኔታ ያ ቦታው ሆኖ እየሰጠውት ሳይሆን የሆነ ቀን ደግሞ እኔንም የሚደግፈኝ እኔም ሌላ ቦታ ላይ የሆነ ነገር እንቅፋስ ቢያጋጥመኝ የሚያግዘኝ ሰው ነው የሚል ስሜት ስላለው ነው። የእኔ ሰው ስንል እኮ እንደ እንትን ማለት ነው። አንቺ አሁን ከወንድምሽ የከበትሽ የሆነ አይነት ድጋፍ ብታገኝ በበታችነትም አይከብትሽም፣ አይከብድሽ አንቺም እንደዛው ስታደረጊ እንደማይሰማሽ። የእኔ ሰው ስንል እኛ ለእኛ እንደዛ ቀለል ብሎም ባስፈለገን ቀን ምንደርስ አይነት ሰዎች ነው የሚል ነገር። መላከ ፀሐይ ሲያጠቃልልም ይሄ ወቅት ከማንኛውም ጊዜ በላይ የአንዱ ደህንነት ሌላውንም የሚመለከት መሆኑን የተረዳንበት እንደመሆኑ መተሳሰብና በአንድነት መሻገር አለብን ሲል ሀሳቡን አስተላልፏል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።